የአድማጮች ማህደር ጤና ይስጥልኝ ውድ የዝግጅታችን ተከታታዮች የዛሬውን ክፍለ ጊዜ የምንጀምረው በቀጠሮ ለዛሬ በገፋ ነው የደንበኛችን መሐመድ ሀሰን ጥያቄ ነው ከሀብሩ ሙዚቃም ይኖረናል አብራችሁን ቆዩ ናቸው በሎ እንዴት ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? እኔ መሐመድ ያሰን አብሩ ነኝ። የሰማኒ አምስቱ አዛውንት ነኝ። ሰላም ናችሁ ወይ? በጣም ሰላም ናችሁ ወይ? እኔ ደህና ነኝ። አሁን የምደውልላችሁ አዝመራውን እያየ ሁኑ አዝመራው ተንተርኮ ሽቶ አስገስሶና በዜና ምን ንበለው አለ አርገን ድዋ አድርጉልን። አሁን አንድ መጠየቅ አለኝ። የምጠይቃችሁ ጀርመን የሚባለው ሀገር መቸ ምን በቁጥጥር የሆኑ አሉ። አሁን ሌላ አይደለም ወይ ምስራቅ ባህረ ሚያዋስት ነው አገር ወዲያ ምዕራብ እናዋስለው ነው ባህር ወዲ ሰሜን እናዋስለው ባህር ነው አገር ወዲ ደቡብ የሚያዋስነው ባህር ነው አገር። ኪሎ ሜትሩ ምን ያህለው? ይህን ልጠይቃችሁ ነው። መችም ዜና መማሪያ ሁናችኛ። አመሰግናለሁ። ሰላም ይስጥልኝ። ማህሙድ አህመድ ሰላም ይሁን፣ ሰላም ይሁን፣ ሰላም ይሁን። ያስሉል ማህሙድ አህመድን ሰዙ። ወዲያ የምጨምሩ የለኝም ሳሌ ወርቅም ዝምልንበል በላለ ኛም ዝምልበል ውድ ደንበኛችን መሐመድ ሐሰን ጀርመንን ዘጠኝ ሀገራት ያዋስኗታል። ባህር ነው ወይስ ሀገር የሚያዋስኗት ላሉት ጥያቄ ደግሞ በይበልጥ ያው ሀገራቱ ናቸው። ልክ ሰዓት እንደሚቆጥረው ከላይ እንጀምርና በሰሜን ዴንማርክ ጀርመንን ታዋስናለች። ከዛ በኋላ ደግሞ የምስራቅ ባህር ይመጣል። ከዛ በሰሜን ምስራቅ ፖላንድ፣ በምስራቅ ደግሞ ቼኮስላቫካይ በስተደቡብ ኦስትሪያና ስዊዘርላንድ፣ በስተደቡብ ምዕራብ ፈረንሳይ፣ ምዕራብ ደግሞ ሉክስምበርግ፣ ቤልጅየም እና ኔዘርላንድስ ናቸው። ከዛ ደግሞ በሰሜኑ በኩል ውሃው ማለት ነው። እሱ ደግሞ የሰሜን ባህር ነው ማለት ነው። ከዛ በኋላ ዞረን ዴንማርክ ጋር እንደርሳለን። ያሰብከው በሁለት ሳምንታት ጊዜ ውስጥ ብቻ በዋሻ አካባቢ የተከሰቱትን ሶስት የመሬት መንቀጥቀጦች ተከትሉ። አብዱልአዚዝ አሊ ሀሰን የተባሉ አስተያየት ሰጪ ተከታዩን አጭር አስተያየት ወይም ጥያቄ ልከዋል። ይኸውም ወደፊት የስምጥ ሸለቆ መስመር ላይ ያሉ ነዋሪዎችን መንግስት እንዴት ራቅ ያለ ስፍራ ማስፈር አለበት ሲሉ ይጠይቃሉ። አድማጮቻችን መፍትሄ ነው የምትሉት ሀሳብ ካለ አስተያየታችሁን አጋሩን። ከጉዳዩ ጋር በተያያዘ የመሬት መንቀጥቀጥ ያሰጋቸዋል ከሚባሉት የአገሪቱ ከተሞች መካከል አዲስ አበባ አንዷ እንደመሆኗ መሆኗ ዶችቨለም በዚህ ሳምንት በተለይ በከተማዋ የተገነቡ ትላልቅ ሕንፃዎችን አስመልክቶ የሲቪል ምህንድስና ባለሙያን አስተያየት ጠይቋል። ዘገባው አምልጧችሁ ከሆነ ድረገጻችን ላይ ታገኙታላችሁ። ለው ዶችቨሌዎች እንደምን አላችሁ? ሰላማችሁ ይብዛ። የምደውለው ከሶማሊላንድ ነው። ከሶማሊላንድ የምንገኝ አካል ጉዳተኞች ስደተኛ ስደተኛ አካል ጉዳተኞች በችግር ላይ ነው ያለ ነው። እባካችሁ የጋዜጠኞች ሙያ ተጠቅማችሁ ችግራችንን መስኪ እንዲያገኝ አግዙን። ደውሉልን። ውድ አድማጫችን በድምፅ መልእክቱ ላይ በላኩት ስልክ ቁጥር ደውለን ነበረ። ስልክ ቁጥሩ የተሟላ አይመስለንም፣ ልናገኙ አልቻልንም። እባክዎ ስልክ ቁጥሩን በድምፅ ወይም በጽሁፍ ይላኩልን። ሌሎች በድምፅ የደረሱን አስተያየቶችም አሉ፣ ቀጥሎ ይቀርባሉ። ቃለው ውድ ጀርመኖች የአዲስ አበባው የሸማተራ የመርካቶ እሳት ቃጥሎ በጣም ልብ የሚሰብር ነው። በቃ ኑሯችን በአትሊስት ነጋዴዎች ስለሆኑ ተስተካከለ የሚሉት በአንድ ቀን ጀንበር ንብረታቸውን ሲያጡ ምንድን ነው? በአንድ ቀን ይሄ በተለያየ ጊዜ አይደለም፣ በአንድ ቀን ነው ንብረታቸውን ያጡት እነዚህ ሰዎች። ሌሎቹስ ኢትዮጵያ ውስጥ አለም ብሎ የሚኖሩት ሰዎች እንዴት ነው የሚሰማቸው? በጣም ልብ የሚሰብር ነው። በጣም ደግሞ የሚገርመውና የሚያሳዝነው ለአደጋ መንግስት እራሱ ለአደጋ ተጋላጭ የሆኑ ቦታዎች ሽማተራ፣ እንደዚህ ቄራ፣ ምናምን ምናምን እያለ ይተነትናል። መንግስት ከመጀመሪያው ለአደጋ ተጋላጭ ከሆነ መንግስት ገና ለገና ይነሳል ብሎ ድሮን ከሚገዛና ጦርነት ከሚያካሂድ ለምን አደጋ እሳት አደጋ መከላከያ መሳሪያዎችን ለምን አይገዛም? ለአደጋ ተጋላጭ መሆኑን ካወቀ እና በጣም የሚያሳዝን ጉዳይ ነው። አመሰግናለሁ። ውድ ጀርመኖች ባይ ጠነስ ንዶች ዎች የምንደውረው ከዚሁ ጋር ጀርመን ነው። አመሰግናችኋለሁ። ሰው ለሚናገረው ነገር ቦታ ስለምሰጡ ነው የምደውላችሁ። ሁልጊዜ ነው የምሰማችሁ ከልጅነት ጀምሮ ማለት ነው። ግን አንድ ነገር ልንገራችሁ፣ እኛ ኢትዮጵያውያኖች ሁል ጊዜ ተጋግሮ በስሎ የቀረበ እንጀራ ነው የምንፈልገው። ህይወት እንደዚህ አይሆንም። አርሶ ነው እንጂ የሚበላው ዝም ብሎ አብይ አምጣልኝና እኔ ይኸውልህ፣ እኔ አንድ ነገር ልንገርህ እኔ የአብይ ወይ የማንም እንትን አለ፣ ግን እውነት መናገር ጥሩ ነው። እውነት የምናገሩት ይህ አብይ ይኸውልህ፣ የደከምከውን እግዚአብሔር ይክፈልህ። ዋው ዋው ግን አብዬ፣ እንደገና አንድ ነገር ጠይቀ ለምንድነው የኢትዮጵያ ሕዝብ ስታዲየም በደርግ ጊዜ እንኳን የኢትዮጵያ ብሔራዊ ቡድን ቤቱ ሀገር ውስጥ መጫወት ይችላል። እንደ በአንተ ጊዜ አይቻሉ አንተም ስትጫወት ወይም ደግሞ እንደዚህ ምናምን፣ ግን ይህ ትልቅ ስታዲየም ምናምን ብትሉ እሳው እሱን እሱን ህልም ይሁን አዲስ አበባ ስታዲየም ውስጥ ለምንድን ነው የኢትዮጵያ ሕዝብ አገሩ ላይ ኳስ መጫወት ይሄ ማለት የኢትዮጵያን ኢትዮጵያን ስድብ ነው። ይሁዴን ይሁዴን የተናገርኩት እኔ እንትን ጥሩ ጸሐፊ አይደለሁም ወይም እንደዚህ ምናምን ግን ኢትዮጵያን ወዳታለሁ። ቻው። እውነትን በተራ እውነትን ሲያጣ ሌና ካልከዳም፣ ወዝህን ብታጣም ከማገገም በቀር ድካም አይበጅም። ደንበኛችን ጥቁር አሚን ከደሴ ለ ለአስቴታቸው መነሻ የሆናቸው ጥቅምት አራት ቀን ኢትዮጵያ ላይ ታስቦ የዋለው ብሔራዊ የባንዲራ ቀን ነው። እሳቸውም መቼም ሀገሩን የሚወድ ሁሉ ለሀገሩ ሰንደቅ ዓላማ የሚሰጠው ክብር ከፍ ያለ እንደሆነ ለመገመት የሚከብድ አይመስለኝም ሲሉ ጀምሯል። የሰንደቅ ዓላማ ነገር ሲነሳ ጀግኖች አትሌቶቻችን በተለያየ የስፖርት አደባባይ ላይ የሀገራቸው ሰንደቅ ዓላማ እንድትውለበለብ ሲያደርጉ፣ ከዛም አለፍ ሲል ፊታቸው በእንባ ሲታጠብ የተመለከተ ሁሉ ሀገር ማለት ምን እንደሆነ ይበልጥ የተመለከትንበት አጋጣሚም ጭምር ነው ለማለት እደፍራለሁ። የሀገር መለያ የሆነውን ሰንደቅ ዓላማ በእያንዳንዱ የሀገራችን ሰራዊት በክንድ አርማ የታተመውና በአፍሪካ ቀዳሚው የኢትዮጵያ አየር መንገድ በአውሮፕላኑ ጭራ ላይ እንደ ዝናር ታጥቆት በአየር ላይ ሲንሳፈፍ ማየት ስለ ሀገራችን ሰንደቅ ዓላማ ይበልጥ እንድንኮረ የሚያደርገን መሆኑ የማይዘነጋ ነው። ግን ስለ ሀገራችን ሰንደቅ ዓላማ የምንሰጠው ክብር ዛሬ ላይ በጣም ሳስቶ እየታየኝ ከመጣ ስነበተ ሲሉ ጥቁር አሚን ይቀጥላሉ። ይኸውም አንደኛ በተለያየ ጊዜ የሚከሰቱትን ሰው ሰራሽ ክስተቶች ተከትሎ ከሀገር ባንዲራ ይልቅ ለክልላችን ባንዲራ ይበልጥ ትልቅ ክብር ስንሰጥ ማየት አሳዛኙ ነገር ነው። በዚህ አጋጣሚ ስለ ባንዲራ ካነሳው አይቀር ከድሮ ጀምሮ ዛሬ ድረስ የዘለቀ ስለ ሰንደቅ ዓላማ ክብር ደሴ ከተማን የረገጠ ምስክር ሆኖ መናገር ይችላል። በደሴ ከተማ በመሀል ፒያሳ አደባባይ ላይ ባንዲራ ጠዋት ተሰቅሎ ማታ በክብር የሚወርድበት ነው። ደሴ ከተማ በተለይ ምሽት 12 ሰዓት ሲሆን በየቀኑ የተመደበ ፖሊስ አለ። ይህ ፖሊስ የባንዲራውን ገመድ እንዲፈታ ፊሽካ ይነፋል። ከዚያም ተሽከርካሪም እግረኛም ባንዲራው ወርዶ ተጠቅልሎ እስኪያበቃ ይጠብቃል። ፊሽካ ሲነፋ ሁሉም መንቀሳቀስ ይጀምራል። ይህ በደሴ ከተማ በየቀኑ የሚታይ ነገር ነው። ይህ አይነቱ የባንዲራ ክብር ከትምህርት ቤት ውጪ በተለያዩ ቦታዎች ስዘዋወር ይህ አይነቱን ለሀገር ሰንደቅ ዓላማ ክብር የትም ቦታ ለማየት አልቻልኩም በዚህ ላይ እንዲህ አይነቱን ነገር እንደቀላል ሳናየው ለሀገራችን ባንዲራ የማንነታችን ክብር መገለጫ ስለሆነ ሁላችንም ለሀገራችን ሰንደቅ ዓላማ ትልቅ ክብር እንስጥ እያልኩኝ የዛሬው መልእክቴን በዚሁ ላብቃ አመሰግናለሁ ብለዋል ጥቁር አሚን ከደሴ ጥቁር አሚን ስላጋሩ መረጃ እናመሰግናለን ፊታ አንችን አበልጣለ አረንጓዴ ቢጫ ቀይ ነው ቀለሙ፣ በልቤ የሠረጠው የፍቅርሽ ማተሙ። ምንም አንድ ቢሆኑ የዓለም መሬቱ፣ ጠረንሽ አሰኘ ናፈቀይ በብርቱ። አሁን ደግሞ ወደ ጅንካው ደንበኛችን ትዝብት እንለፍ። ለዲደብሊው ሬዲዮ ትዝብት ከድህነት ወለል በታች እየኖረ ከሰው ሥራ ወርዶ ተረስቶ የቀረ በኢኮኖሚው እድገት ያጣ ፍርፋሪ ጎዳና ላይ ወድቆ ሊሞት ሲያጣ ያጣጥር ሚሊዮኖች ባሉበት ያጡና የነጡ ሞትን የናፈቁ ተስፋ የቆረጡ ኢኮኖሚው አድጓል ብሎ ሲያላዝኑ ምን ነው ቢበቃቸው ባጠርልንቀኑ! ልንቀኑ በህዝቡ ኑሮ ላይ ለውጥ ያላመጣ በቀጠነ በወፈረ ከፍ ሲል ቢወጣ ድስኩር ለማሳመር ካልሆነ በቀር ፋይዳ ቢስ ነው ከንቱ ምንም አይጨምርም። ከዓለም ድሃ ሀገሮች በታች ተሰልፋ ድህነቷ ገሀድ ሲታወቅ በይፋ ኢኮኖሚው አድጋል ተብሎ ሲነገር ለጥቂት ሀብታሞች ካልሆነ በስተቀር ዜጎች በየቦታው ወድቀው እየታዩ ምን አይነት እድገት ነው? ያደርገዋል ልዩ ወደ ውጭም ቢላስ ቢመረትም ስንዴ በረሀብ ጤነት ሲሞት ሲያጣጥር ዘመዴ ወገንን ከረሃብ ያልታደገ ምርት እንዲያው ዝም ይሻላል። በዛ ብን ትርክ ሳይተርፋ ታበድራ ሳትቀበል ሞተች ብለነው እንዝጋ፣ ይበቃል ድስኩሩ፣ ሆድባዶ ባዶ ይቀራል ሁሉንም ቢያወሩ። በኮሪደር ልማት ከተማው ዘመነ፣ ፕሮጀክት ግንባታው በእጅጉ ፈጠነ። ረሃብ ብላን ገላታው ምን ያደርጋል ዳሩ፣ ለጥቂት ሀብታሞች መልካም ቢሆን ጥሩ። ለአፍታ እንኳ ቆም ቢል መገንባት ማፍረሱ ለነፍስም ይበጃል ዳቦ ብትለግሱ። እንግሊዝም መጣ ሄደ ተመለሰ፣ ጣሊያንም መጣ ሄደ ተመለሰ፣ ሚናስ ብቻ ቀረ ቤት እያፈረሰ። የአዲስ አበባ ሕዝብ በስንኝ ቋጥሮ ብሶት ቅሬታውን ገልጾ ነበር ድሮ። ሲባል የሰማሁት ዛሬም ተደገመ፣ በዛሬ ሚናሶች ይኸው ተፈጸመ። የአዲስ አበባ ነዋሪ በቃ አታልቅሱ፣ ይግባኝ ለፈጣሪ ብላችሁ ክሰሱ። ኢትዮጵያ ታበት ኢደዋ እግዚአብሔር ጌታ ይፈትላት የእድገቷን በር ለማጠቃለያ ምስጋና ጨምሬ መድረኩን ለቃለሁ። ይበቃል ዛሬ የሐረሩ ውቤ ጥቁር አምንዴሴ ብዕራቿ አትንጠፍ ረግታለች ነፍሴ። ከአራቱም ማዕዘናት ታዳሚዎች ሁሉ አድማጭ ተሳታፊ በዚሁ ቀጥሉ። የዲ ደብሊው ስታፎች በስራ ዘርፋችሁ በሞገስ ላይ ሞገስ ከፍ ይበል ክብራችሁ። ድምፁ ሲያስገመግም እንደ ነጎድጓድ እውቁን ጋዜጠኛ የሰማ ይፍረድ፣ አንደበተ ርቱ ነጋሽ መሐመድ። የዜና ቅንብር የቋንቋ ስርዓት ይበል የሚያሰኝ ነው፣ ደስ የሚል በእውነት ድምጿ ሲስረቀረቅ። ዘወትር ቅዳሜ ፍጹም አልሰለችም ብሰማት ደግሜ። ለልደት አበበ ሰላም ጤና እድሜ፣ የኑሮ ውድነት ችግር ስላመጣ እኔ ወስኛለሁ ከአየር ላይ ልወጣ። ደህና ሁኑ አልኩኝ በሰላም ክረሙ፣ ተሰናበትኳችሁ አሌክስ ጤና አዳሙ። አለማየው መላከ ጅንካ ጤና አዳም ሰፈር ውድ አለማየው መላከ ከፍ ያለ ምስጋናችን ከኛም ሚድረሱ የኔም አገር አለ አገር የሚታይ በሩቁ የንፋስ ስልክ ልጆች ከሚል ጸሐፊ የደረሰን አስተያየት ርዕስ፣ ከልማት ተነሺዎች ጋር እልህ የተጋባው የቤቶች ኤጀንሲ ይላል። በንፋስ ስልክ ላፍቶ ክፍለ ከተማ የወረዳ ስምንት ለልማት ተነሺዎች መንግስት በምትኩ በተለምዶ ሃና ማርያም ቦሌ አራርሳ አቃቂ አካባቢ የተገነቡ የኮንዶሚኒየም መኖሪያ ቤቶችን ካደለ በኋላ ነዋሪው ከቀድሞ ይዞታው ተነስቶ ወደ አዲሱ ቤት ሲገባ የእቃ ማጓጓዣ ክፍያ ለነዋሪው እንደሚሰጥ ቃል ቢገባም ጊዜው ሲደርስ ጆሮ ዳባ ለበስ የተባለው ነዋሪ ተበድሮም ቢሆን አዲሱ ቤቱ ገብቷል። ከዛ ወዲህ ከዛንጂስ የሚገኘው ቤቶች ኤጀንሲ በየጊዜው በሚያስተላልፈው ቀጭን ትእዛዝ የልማት ተነሺዎችን ሰላም ርቋቸዋል። በተለይ ሰሞኑን የኮንዶሚኒየም ቤታቸውን እንዲዋዋሉ ማሳሰቢያ እየሰጠ የሚገኘው ይሄው ኤጀንሲ አሁን ባለበት የኑሮ ውድነትና የትራንስፖርት እጥረት የተዋከበን ማህበረሰብ ከሳንስ ድረስ የተመላለሰ ስም ዝርዝሩ መውጣቱን መከታተል ግዴታው እንደሆነና ስም ዝርዝሩ ወጥቶ ሁሉን ሳይፈጸም ከሁለት ወር በላይ ያለፈው የ50 ብር ቅጣት እንደሚጣልበት በመግለጽ በማህበረሰባችን ላይ ራስ ምታት ሆኖበታል። የኤጀንሲው ቀጭን ትዕዛዝ የራሱን ስንፍና ህዝብ ላይ ለመጫን ከሆነ በቀር በሶሻል ሚዲያ ለጥፎ ማሳወቅ አሊያም ደውሎ መናገር ሲገባው በየጊዜው ያለሁበት ድረስ እየመጣችሁ ሳትከታተሉ በመቅረት ሁለት ወር ካለፋችሁ 50 ሺ ብር እንቀጣችኋለን ብሎ በማስፈራራት ህዝብን ማስጨነቅና ማማረር ሰብአዊነትና ኃላፊነት የጎደለው አሰራር ነው ይላል በቤቶች ኤጀንሲ ላይ ያላቸውን ትችትና የመፍትሄ ሀሳብ የሰነዘሩት ጸሐፊ ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 08 እንግዲህ አድማጮች፣ ለዛሬ በዚሁ እንሰነባበት። ሳምንት ቀሪና አዲስ መልእክቶቻችሁን ይዘን እንጠብቃችኋለን። እስከዛው መልካም ጊዜ። ልደት አበበኔ ጤና ይስጥልኝ።